የኢትዮጵያ የትምህርት ሚኒስቴር የአስረኛ ክፍል መልቀቂያ ብሔራዊ ፈተና ለመስጠት ጥቂት ቀናት ስቀር የፈተናው መልስ ሾልኮ በማህበራዊ መገናኛ ዘዴዎች ላይ በመሰራጨቱ ፈተናውን ለማቆም ተገዶ እንደነበር ይታወሳል። ይህንንም ክስተት ተከትሎ የሚኒስትር መስሪያ ቤቱ ፈተናውን በድጋሚ ከሰኔ 27 እስከ 30 2008 ዓ.ም ለመስጠት አቅዶ እንደነበር በመግለጫዎቹ አስታውቋል። ይሁን እንጂ ፈተናው የሚጀምርበት ቀን የረመዳን ጾም ፍቺ በዓል ላይ ስለሚደረብ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈተናው ጊዜ እንድራዘም ለትምህርት ሚኒስቴር ባቀረበው ጥያቄ የ12ተኛ ክፍል ብሔራዊ ፈተና ከሐምሌ 4 እስከ 7 2008 ዓ.ም ድረስ እንድሰጥ መወሰኑ የመንግስት መገናኛ ብዙሃን ዘግቧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያቀረበውን የጥያቄ ይዘት በተመለከተ የምክር ቤቱ ምክትል ፕሬዚዳንት ሼክ ኡመር ኢማም ለዶቼቬሌ እንዲህ ይናገራሉ። ይህ ነገር ሲፈጠር ማለት ያው እንደሚታወቀው ፈተናዎች ቀድሞ በመውጣታቸው በሚል ለሁለተኛ ፈተናው እንደወጣ ሲል ያው ህዝቡም ለእኛ አንዳንድ ጥያቄዎች ያቀርብም ስለነበረ እኛ ስናየው ጥሩ አይደለም። በጾም ወቅት ያው ነገ ፈተና አለብኝ እያለ ዛሬ እንትን የሚል ከሆነ ወይም ፈተናው እዛው ጾሙም ላይ ከሆነ በእርግጥ ፈተናው ቀን ጾሙ ይቆማል የሚል ነገር አለ። ከዛም በፊትም ያለውም ከዛ በኋላ ሄዱን እያሰበ የሚፈተነው ፈተና ለተማሪው ጥሩ ውጤት ያመጣም ተማሪዎችን ይጎዳል በሚል እኛ እንደ ስራ አስፈጻሚ ተወያይተናል። ጠቅላይ ምክር ቤታችን ለበተትና ጥያቄውን በትምህርት ሚኒስቴር አቅርበናል። ካቀረብንም በኋላ ብዙ ውይይት ከተ ከተደረገበት በኋላ ጥሩ መልስ እንዲያገኝን ነው የምናየው። የፈተናው ጊዜ ድጋሚ የተለወጠው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አቀረበ በተባለው ጥያቄ እንዳልሆነ የሚናገረው የፖለቲካ ተንታኝና የኦሮሞ መብት ተሟጋች አቶ ጀዋር መሀመድ ሌላ ምክንያት አለ በማለት እንደሚከተለው አብራርተዋል። ምክንያቱም ፈተናውን ለመጀመሪያ ጊዜ ሲለውጡት ኢድ ላይ መሆኑ በረመዳኑ ውስጥ መሆኑ ምን ችግር የለውም፣ ኢድን አንቀን እንዘላለን፣ ይሄንንም የፌዴራል እስልምና ጉዳዮች ጋር ተወያይተን የወሰንነው ነው ብሎ ነበር። ተወያይተን የተወሰኑትን እንደገና ካውንስሉ ጥያቄ ያቀርባል ማለት ይሄ ካውንስል የመንግስት ተቀጢል ላይ የሆነ በህዝቡ ውስጥ ምንም ስሜታ የሌለው ለህዝቡ ምንም ፍላጎት የሌለው ካውንስል እንደሆነ ሁሉም ሰው ያውቃል። መልሱ የተሰጠው አንደኛ በኦሮሞ ፕሮቴስት እና በኦሮሞዎች በተደረገው ነው። ሁለተኛ ደግሞ ለኢትዮጵያ ሙስሊሞች መብት የሚታገለው የድምጻችን ይሰማ ንቅናቄ ያወጣው መግለጫ አለ፣ ያወጣው ማስጠንቀቂያ አለ። በፍጥነት ከረመዳን ና ከኢድ የማይለውጡ ከሆነ ከዚህ ከሚቀጥለው ወይም ደግሞ አርብ ጀምሮ መጠነሰፊ ህዝባዊ ቁጣና ተቃውሞ እንደሚያደርግ መርሃግብር አውጥቶ ለመንግስት አስታውቆ ነበረ። ይሄንን በሁለቱ በኦሮሞ ፕሮቴስት እና በሙስሊም እንቅስቃሴ ሊደርስበት የሚችለው ኪሳራ ፈርቶ ነው የቀየረው። አሁንም ለፈተናው የተሰጠው ቀነገደብ በቂ ባለመሆኑ ለሶስተኛ ጊዜ እንዲራዘም ግፊት የማድረግ እቅድ እንደነበራቸው ያመለከቱት አቶ ጀዋር መሀመድ ይህኛውን ሀሳባቸውን የቀየሩበትም ምክንያት ገልጸዋል። ፈተና ተዘጋጅቶ እስኪሰጥ ወደ ስድስት ሺ እስከ ስምንት ሺ የሚሆን ሰው ነው የሚተላለፍበት። ከሀገሪቷ ውስጥ ትልቁ ክልል የኦሮሚያ ክልል ነው። በኦሮሚያ ክልል ብቻ ከሁለት ሺ አምስት መቶ ሰው በላይ ነው በፈተና ውስጥ የሚሳተፈው። እነዚህ ኦሮሞዎች ናቸው ናቸው። እነዚህ በጉዳዩ በቀጥታ የሚመለከታቸው እና የመንግስትን አቋም አጥብቀው የሚቃወሙ ናቸው። ልክ ከዚህ በፊት እርምጃ ወስደን ፈተናትን እንዳሰራጨ ነው አሁንም ለማሰራጨት እንደምንችል መቶ በመቶ እርግጠኛ ነበር። ሆኖም ግን ወደዛ መሄዱ ደግሞ እነሱን ብቻ ሳይሆን አንደኛ በመጀመሪያ ደረጃ ልጆቹ በዚህ ሁኔታ ውስጥ ከቀጠሉ ከፍተኛ ጉዳት ይደርስባቸዋል፣ ያለ መረጋጋት ይደርስባቸዋል። የባሰውኑ ፈተናው ላይ በደንብ እንዳይዘጋጁ ያደርጋል። ከዛ አልፎ ደግሞ የሀገር ገንዘብ ይባል ባለፈው ፈተና ሲቀየር ከወደ ሁለት መቶ ሀምሳ ሚሊዮን ብር በላይ ነው የከሰረው አሁን ደግሞ ከዛ የበለጠ ኪሳራ ሊደርስ ይችላል። ይህን ሁሉ አይተን የአገር ሽማግሌዎች፣ ምሁራኖች በብዛት እየደወሉ ስለተማጸኑን ወደዛ ከመሄድ እንድንቆጠብ ወስነናል። የተራዘመው የፈተና ጊዜ በቂ ባይሆንም በኦሮሚያ ክልል ያሉት ተማሪዎች ፈተናውን እንዲፈተኑ የመከሩት አቶ ጀዋር መምህራንም ሆነ የዩኒቨርሲቲ ተማሪዎች ለተፈታኞቹ የማካካሻ ትምህርት አስቀድሞ እንዲሰጡም አሳስቧል። ከኢትዮጵያ ትምህርት ሚኒስቴር የበለጠ መረጃ ለማግኘት ያደረግነው ጥረት አልተሳካም።